የያዝነው ታሳስ ወር እስካሁን በብሪታንያ ሰሜን ምዕራብ ታይቶ የማይታወቅ በርካታ ዝናብ የወረደበት ወር ነው። 1000 ሚሜ ወይም 39 ኢንች ዝናብ በሺዎች የሚቆጠሩ ንግድ ቤቶችና የመኖሪያ ቤቶች ከኤሌክትሪክ ኃይል ውጭ ሆነዋል። ነዋሪዎች ቤታቸውን ለቀው በጊዜያዊ ማረፊያ ተቀምጠዋል። ረጅም ዘመን ያስቆጠረ ድልድይ ተደርምሷል። በርካታ ንብረት ወድሟል። ተንቀሳቃሽ ቤቶች በጎርፍ ታጥበው በመሄድ ከድልድዮች ጋር ሲላተሙ ታይተዋል። ፍራንክ የሚል መጠሪያ የተሰጠው በሰዓት 80 ኪሎሜትር ፍጥነት የሚጓዝ ብርቱ አውሎ ነፋስ ደጋግሞ በመታው በእንግሊዝ በስኮትላንድ እና በሰሜን አየርላንድ ከፍተኛ የጎርፍ መጥለቅለቅ አደጋ አድርሷል። የጎርፍ መጥለቅለቅ በተከሰተበት ስኮትላንድ ጎርፉ አጥቦ በሸረሸረው አካባቢ በሺህ የሚቆጠሩ ቤቶች ሰው አልባ ሆነዋል። ነዋሪዎችም በአቅራቢያ ወደሚገኝ ዱም ፍራይስ፣ ሀዊክ እና ፒብልስ ወደተሰኙት መንደሮች ተጠግተዋል። በዋሪክሼር በመቶዎች የሚቆጠሩ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል። 31 የጎርፍ አደጋ ማስጠንቀቂያ በካምብሪያ እና በላንክሼር አካባቢ ተሰጥቷል። ኒዝ የተሰኘው ወንዝ ግድቡን ጥሶ በአካባቢው ተጨማሪ የጎርፍ መጥለቅልቅ በማስከተሉ ለሕይወት አስጊ ሁኔታ መፍጠሩ ተነግሯል። ሞፋትና ካሽስፔን የተሰኙ ሁለት መንደሮች ሙሉ በሙሉ በመቋረጣቸው የእሳት አደጋ ባለሙያዎች በጀልባ ነዋሪዎቹን ከየቤታቸው ሲያወጡ አድረዋል። 94 የጎርፍ መጥለቅልቅ አደጋ ማስጠንቀቂያ፣ 12 የጎርፍ ማሳሰቢያ በስኮትላንድ ተሰጥቷል። ፖሊስ፣ የእሳት አደጋ ሰራተኞች፣ ወታደሮች እና የአካባቢ ጥበቃዎች ሁሉ ሰዎችን ለማዳን ተሳትፈዋል። ሌፍተናል ኮሎኔል ሃምሽ ኮርማል በሰሜን እንግላንድ አካባቢ የጎርፍ አደጋን መከላከልን በማገዝ ለሳምንት ሰርተናል፣ ነገር ግን ለሁላችንም እዚህ እየሰራን ላለነው እጅግ አስቸጋሪ ነው ሲሉ ተናግረዋል። በእንግሊዝ በመንገድ ላይ ያለ በጎርፍ ከተከበበ አውቶቡስ ተሳፋሪዎች በሄሊኮፕተር ወጥተዋል። ከ300 በላይ የሚሆኑ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል። ሀዊክ በተባለው መንደር መቶ ሰዎች ቤታቸውን ለቀው በጊዜያዊ መጠለያ ሰፍረዋል። በሰሜን አይርላንድ እንደዚሁ 20 ሺህ የሚቆጠሩ ንግድ ቤቶች እና የመኖሪያ ቤቶች ከኤሌክትሪክ ኃይል ውጭ ሆነው ሰንብተዋል። በቤልፋስት ዓለም አቀፍ አየር ማረፊያ የዘጠኝ በረራ መንገደኞች በነበረው ኃይለኛ አውሎ ንፋስ ለጊዜው በአውሮፕላን ውስጥ እንዲቆዩ ተደርጓል። ሌሎች ሁለት በረራዎች መስመራቸውን ቀይረው ደብሊን እንዲያርፉ ተገደዋል። የአየር መንገዶች ዘግተዋል። ይህ በእንዲህ እንዳለ በሰሜን ዮርክ ሸር በውሃ አቅራቢያ የሚኖሩ በወታደሮች እገዛ በጎርፍ የተዋጠውን ስፍራ ለቀዋል። በ18ኛው ክፍለ ዘመን የተሰራ ድልድይ ተደርምሶ በአካባቢው ለተተረተረ የጋዝ ቱቦ ምክንያት ሆኗል። የአየር ትንበያ ባለሙያዎች የከፋው አውሎ ነፋስ እና ዶፍ አሁን ሄደ ቢሆንም እያስገመገመ የሚመጣው ጎርፍ ግን ሊቀጥል ይችላል ብለዋል። ውሃው ከከፍተኛ ቦታ ወደ ታች ስለሚወርድ መንግስት ሀገሪቱ ከእንዲህ አይነቱ ድንገተኛ ጥፋት ለመጠበቅ ትኩረት አላደረገም፣ በቂ ገንዘብ አልመደበም ሲባል ወቀሳ ገጥሞታል። የአየር ንብረት ለውጥ አባል ጆን ኬብልስ የወደፊቱን ያየን እንደሆነ ከወዲሁ የአየር ንብረት ለውጥ ሳይንስን ተንተርሰን እንዲህ አይነቱ ከቁጥጥር ውጭ የሆነ የአየር ሁኔታ ተደጋጋሚ ክስተት ሊሆን እንደሚችል አስቀድመን መናገር እንችላለን። እስካሁን በአግባቡ አልተዘጋጀንም። ባለፈው ሰኔ ወር መንግስት ጎርፍን ለመከላከል ያቀረብነውን ሀሳብ ተቃውሞት ነበር። አሁን መልሶ እንደሚያዩት ከፍተኛ ተስፋ አለኝ። የዛሬው ድንገተኛ ክስተት ነገ የየቀኑ ክስተት ሊሆን ይችላል ሲሉ ተናግረዋል። ዛሬ ማለዳ የብሪታንያ የአየር ንብረት ተቋም በስኮትላንድ 41 በእንግሊዝና በዌልስ አካባቢ ደግሞ 31 የጎርፍ መጥለቅለቅ አደጋ ሊከሰት ይችላል ሲል ማስጠንቀቂያ አውጥቷል። ለዶችቬሌ ራዲዮ ሐና ደምሴ ለንደን